የዩናይትድ ስቴትስ መንግሥት የዘንድሮው ድርቅ ኢትዮጵያ ላይ ላደረሰው የምግብ እጥረት ማቋቋሚያ ቀደም ሲል በሰጠው ገንዘብ ላይ 88 ሚሊዮን ዶላር ተጨማሪ ድጋፍ ለመስጠት መወሰኑ ተዘግቧል። በኤልኒኞ ምክንያት ለተፈጠረው ዓለም አቀፍ ክስተት መጋፈጫ እንዲውል ዩናይትድ ስቴትስ ለኢትዮጵያ የሰጠችውን የአጣዳፊ ጊዜ እርዳታ የሰሞኑ ተጨማሪ ድጋፍ ወደ 435 ሚሊዮን ዶላር አሳድጎታል። ይህ በዛሬ ምንዛሪ ከ9 ቢሊዮን 200 ሚሊዮን የኢትዮጵያ ብር በላይ ማለት ነው። ተጨማሪው ድጋፍ እንዲሰጥ ለምን አስፈለገ? የዩኤስኤአይዲ የአሜሪካው የዓለም አቀፍ ልማት ኤጀንሲ ማለት ነው፣ የባህር ማዶ አደጋዎች ድጋፍ ቢሮ ኃላፊ ጀረሚ ካናንዳይክን ትናንት አነጋግሬያቸው ነበር። We have recently announced an additional $88 million in humanitarian assistance to Ethiopia in recognition of the growing. <laughs> የኢትዮጵያ መንግስት ዛሬ ለጀመረው ለ2016 ዓ ም ባወጣው የሰብአዊ ድጋፍ ጥያቄ 10 ነጥብ 2 ሚሊዮን ሰው በተጨማሪነት እርዳታ እንደሚያስፈልገው አስታውቋል። ከአጣዳፊው የምግብ እጥረት በፊት ከ8 ሚሊዮን በላይ ሰው በሴፍቲኔት ታቅፎ በቋሚነት ሲረዳ መቆየቱን ሚስተር ከናንዳይክ አስታውሰዋል። ለመሆኑ ይህ 10 ነጥብ 2 ሚሊዮን ቁጥር የቀድሞዎቹን ይጨምራል ወይስ ብቻውን የተሰላ ነው?

አሁን ሰብአዊ ድጋፍ ያስፈልጋቸዋል የተባሉት 10.2 ሚሊዮን ሰዎች ተጨማሪ ናቸው። በአጠቃላይ በመጪዎቹ የአውሮፓ አዲሱ 2016 ዓመት የመጀመሪያ አካባቢው ወራት የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር ወደ 18 ሚሊዮን መሆኑን የዩኤስኤአይዲው የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀረሚ ኮናንዳይክ ተናግረዋል። ሚስተር ኮናን ዳይክ እንዳሉት አሜሪካ ከጥቂት ቀናት በፊት ያደረገችው ተጨማሪ እርዳታ የመጨረሻው አለመሆኑንም ጠቁመዋል። ዛሬ በጀመረው 2016 ዓ ም እየገፋን በሄድን ቁጥር ተጨማሪ ድጋፍ የምንሰጥ ይመስለኛል። እስካሁን የሰጠነው እያደገ ለሚሄደው ፍላጎት እንደ ቅድሚያ ክፍያ እንዲሆን ነው። ያ ፍላጎት በአመት ውስጥ እንዴት እየተለዋወጠ እንደሚሄድ ባየንና ግልጽ መረጃን ባገኘን መጠን የምንሰጠውን ተጨማሪ ገንዘብ እናሳውቃለን። አሁን ግን ለጊዜው ገና በእቅር ላይ ነው ያለ ነው። አሁን የአደጋውን ሁኔታ በቅርብ እየተከታተሉ መሆናቸውን የጠቆሙት ሚስተር ከናንዳይክ በአመቱ ውስጥ ለእርዳታ የሚጋለጠው ሰው ቁጥር ይጨምር አይጨምር ለጊዜው መናገር እንደማይችሉ አመልክተዋል። ጉዳዩን በጣም ትኩረት ሰጥቶ ከያዘው ከኢትዮጵያ መንግስት ጋር በቅርብ እየተጋገዝን መስራታችን እንቀጥላለን። መንግስቱ ለጉዳዩ የራሱን ጥሬት በማውጣትና ዓለም አቀፉን ማህበረሰብን በማስተባበር እንዲሁም ሌሎችም ተያያዥ ችግሮችን ለመጋፈጥ እስካሁን ያደረገው ጥረት አስደንቆናል። ቀደም ሲል የተገለጸው የ10.2 ሚሊዮን ተረጂ ቁጥር መጪው የበልግ ወቅት ዝናቡ ወደ መደበኛው ስርዓቱ ይመለሳል በሚል ግምት የተሰላ እንደነበረ ሚስተር ከናንዳይክ አመልክተዋል። ለድርቅና ለምግብ እጥረት የተጋለጡ አካባቢዎች ለመገናኛ ብዙሃንና ለጋዜጠኞች ክፍት እንዲሆኑ በቅርቡ የቀረቡ ጥያቄዎችን አስመልክቶ ረሃብ ነው ወይስ ቸነፈር ወይስ የምግብ እጥረት? ኢህአደግ እርዳታን እንደ ፖለቲካ መሳሪያ ይጠቀምበታል የሚሉ ክሶችን አስመልክቶ ሌሎች ጥያቄዎችን ማንስችላቸው ለሚስተር ጄነሪ ኮናንዳይክ መልስ ሰጥተዋል። የአዲስ ዓመት መልእክትም አላቸው። ሰሞኑን በሌላ ሰፊ ዝግጅት ይዣቸው መለሳለሁ። የኢትዮጵያ መንግሥት ለረሃቡ መጋፈጫ የ14 ቢሊዮን ብር ወጪ በቅርቡ መመደቡ ይታወሳል።